ውሃ፣ የግጦሽ መሬት ሰበብ ምክንያት ሆኖ የድንበር ላይ ግጭት፣ ቁርቁስ፣ ግድያ፣ ዘረፋ የዓመት ከዓመት ክስተት ነው። ዘንድሮ ሚያዝያ የደረሰው ግን የአካባቢው ተወላጆች እንደሚሉት በብዙ ዘመን ታሪክ ደርሶ አያውቅም። ዘመናዊ ጦር መሳሪያ የታጠቁት የደቡብ ሱዳን የሙር ሌጎሳ አባላት የጋምቤላ መንደሮችን ወረው ከሁለት መቶ በላይ ሰው ሲገሉ በርካታ ቁስለው ከአንድ መቶ የሚበልጡ ህፃናት ልጆች ሴቶችንና በርካታ ከብቶችን አግበስብሰው ተሰወሩ። ታጣቂዎቹም ያን ያህል ህዝብ ሲገሉ፣ ሲዘርፉና ሲያግቱ ድንበር የመጠበቅ የሀገር ጸጥታና የህዝብ ደህንነትን የማስከበር ኃላፊነት ያለበት የኢትዮጵያ ጦር የት ምንስ ያደርግ ነበር ብሎ ጥያቄን ብዙዎች ብዙ ጊዜ ጠየቁ። መልስ ግን የለም። ሁለተኛ ወሩ የኢትዮጵያ መንግስት ያደረገው አጋች ታጋቾች ሰፍረውበታል ወደተባለው የደቡብ ሱዳን ግዛት ጦሩን ማዝመት ነበረ። አኝዋክ ሰርቫይቫል የተባለው የመብት ተሟጋች ድርጅት የበላይ ኒካው ኦቻላ የኢትዮጵያ መንግስትን የሰዶ ማሳደድ አይነት እርምጃን ያኔም አሁንም አይቀበሉትም። በመንግስት በኩል የተወሰነው እርምጃ በአንደኛ ደረጃ ያው የተወሰኑ ወታደሮች በደቡብ ሱዳን ግዛት ውስጥ በማስመራት ነበር። በእኛ በኩል ግን ይህ ትክክል አልነበረም። ምክንያቱም እነዚህ ሰላሳ ታንኮች የሚሆነው ያክል ለማስማራት ካለው የአካባቢው ግጭቶች እና ካለው የአካባቢው አለመረጋጋቶች ጋር ምንም መብት የሚያገኝ እንዳልሆነ እንደነበረ ነው። ታግተው ከነበሩ ኢትዮጵያውያን ስልሳ ሶስቱ መለቀቃቸውን አቶ ኒያካው አረጋግጠዋል። ታጋቾቹን ያስለቀቀው ግን የዘመተው ጦር አልነበረም የሀገር ሽማግሌዎች ማግባባት፣ የፖለቲከኞች ፍቃድና ድርድር ውጤት እንጂ እነዚህ ስልሳ ሶስት ልጆች የተመለሱት ከደቡብ ሱዳን ትራዲሽናል መሪዎች ጋር በተደረገው ግንኙነቶች ናቸው። በዋነኝነት የሚጠቀስ የቀድሞው የፒቦር ግዛት አስተዳዳሪ የነበረው በአሁኑ ሰዓት ደቡብ ሱዳን ምክትል መከላከያ ሚኒስትር የሆነው ዴቪድ ያው ያው በተለያዩ ግዛት ድርድር ሲያደርግ እና ከራሱን ብር ማለት ከሙርሌ ቤተሰቦች ጋር ሲያደርግ የነበረው እንደነበረ ነው። በሁለተኛ ደረጃ ደግሞ የሙርሌ ትራዲሽናል መሪዎች እና የኛክ ትራዲሽናል መሪዎች ገንበላ ላይ ውይይትና ንግግር ሲያደርጉ እንደቆየ ነው እንደሰማ ነው። ልሟቾች የደም ካሳ ስለመጠየቅ አለመጠየቁም የሚታወቅ ነገር የለም። ገዳይ አጋቾችን ለፍርድ የማቅረብ ሙከራም የለም። ሌላ ቀርቶም እስካሁን ያልተመለሱ ሕፃናት ልጆችና ሴቶች ያሉበት ስፍራ ለማስመለስ የሚደረገው ጥረት የደረሰበት ደረጃም ግልጽ አይደለም። የኢትዮጵያ የፌዴራልና የጋምቤላ መስተዳደር ባለስልጣናትን በስልክ ለማግኘት ያደረግነው ሙከራ ባለስልጣናቱም ትናንት ሙሉ ቀን ስብሰባ ላይ ናቸው በመባሉ በሙከራን ነው አቶ ኒያካው እንደሚገምቱት ግን ቀሪዎቹን የማስለቀቁ ፍላጎትና ጥረት ቢኖር እንኳም ወቅቱም አመቻ አይደለም። አለመረጋጋት የተሞላበት አካባቢ መሆኑ፣ በሁለተኛ ደረጃ ደግሞ አሁን ክረምትና ውሃ የመላበት አካባቢ ስለሆነ የነዚህ ህጻናቶችን መፈለግና የጠፉትን ከብቶችን መመለስ በጣም አስቸጋሪ በሆነበት ደረጃ ነው የሚታይ ለዘመናት ይኖረው ግን ሚያዝያ ላይ የከፋው ግድያም ዘረፋና እገታም ለወደፊቱ የመገታቱ ምልክት እንቅስቃሴም እስካሁን አይታይም። አቶ ኒያካው እንደሚሉት ችግሩ ለዘለቄታው የሚወገደው ከድንበር ማዶ ለማዶ የሚገኘው ከብት አርቢ ህዝብ አኗኗር አስተሳሰብና አመለካከቱ ሲቀየር ነው። ለአሁኑም የአርብቶ አደሩን ኑሮ መለወጥ አይደለም፣ ህይወቱንም ከጥፋት ያዳነው የለም።